የሊቃነ ጳጳሳት ፖፕ ፍራንሲስን ለመቀበል እየተደረገ ያለው ዝግጅት በጣም ደማቅ ነው። ከተማዋ በባንዲራ እንደዚሁም ፖፕ ፍራንሲስን ምስል የያዙ ፖስተሮች ተለጣጥፈው እንደዚሁም መገናኛ ብዙሀኑም ስለ እሳቸው መምጣት ከሳምንታት በፊት ቀድሞው በመዘገብ ነው ጠብቋቸው ያለው። ከዛ በባለፈ ደግሞ የደህንነት ሁኔታቸውን የበለጠ አጠናክረው ለመጠበቅ ወደ አስር ሺህ ፖሊሶች እና እንደዚሁ ደግሞ ሌሊ ተጨማሪ አስር ሺህ ወጣቶች ተመድበው የደህንነት ጥበቃውን አጠናክረውታል። ምናልባት ይሄ ፕሮግራም እየተላለፈ ባለበት ሰዓት ገብተው ሊሆን ይችላል። ግን መንገዶች እየተዘጉ ነው። እንቅስቃሴዎችም በተወሰነ መልኩ የፖፕ ካንሲን ደህንነት በጠበቀ መልኩ እንዲከናወኑ እያደረጉ ይገኛል። ምን አይነት ፕሮግራም እንዳላቸው ነው እየተነገረ ያለው። ምን እንድን ነው የሚያደርጉት በዚህ በሁለት ቀኑ ጉብኝታቸው የዛሬው ፕሮግራ ተቋማቸው እንደመጡ መጀመሪያ ቀጥታ ወደ ቤተ መንግስት ይሄዳሉ። አንድ ለአንድ ለብቻ ከፕሬዚዳንት እሁሩ ኬንያታ ጋር ይገናኛሉ። ከዛ በኋላ የሁለትዮሽ ግንኙነት ከፕሬዚዳንት እሁሩ ኬንያታም እና ከኬንያ መንግስት ባለስልጣናት ጋር እንደሚገናኙ ተስፋ ይደረጋል። በዚህ ዝግጅት ላይ የቀድሞው የኬንያ ፕሬዚዳንቶች ሞኪባኪና ፕሬዚዳንት ዳንኤል አራሞዝ እንደሚገኙ ተስፋ አለ። ሌሎቹም የተቃዋሚ ፓርቲ አመራሮች ራይላ ኦዲንጋን ጨምሮ ተጋብዘዋል። ነገ በሚኖረው ፕሮግራም የመጀመሪያ በአፖስቶሊክ ሀዋርያ ገዳማቸው ውስጥ የተለያዩ ሃይማኖት መሪዎችን ያገኛሉ። እዛ ንግግር ያደርጋሉ ተብሎ ይጠበቃል። በመቀጠል ወደ ናይሮቢ ዱት፣ እዛ ለህብረተሰቡ ቡራኬ ይሰጣሉ። ከቡራኬ በኋላ ቀጥታ ወደ ዩናይትድ ኔሽን ይሄዱና የዩናይትድ ኔሽን ኢንቫይሮንሜንታል ፕሮግራምን እንደሚጎበኙ ተስፋ ይደረጋል። በሚቀጥለው ቀን ደግሞ በኬንያ የሚገኘው ካኛሜ የሚባለውን የድሆች መንደር እንደሚጎበኙና እዛም ቡራኬ እንደሚያደርጉ ተስፋ ይደረጋል። እና በዚህ ዙሪያ ሌሎች የተለያዩ ፕሮግራሞችም አሏቸው ሴንት ሜሪ ቸርችን በመሄድ ከቴቶች እና ከገዳማያን ጋር እንደሚገናኙ ፕሮግራሞቹ ይገልጻሉ አብዛኞቹ ኬንያውያን የካቶሊክ እምነት ተከታዮች ናቸው ማለት ነው እንግዲህ ነገ በፕሮግራሙ መሰረት ወደ አምስት መቶ ሺህ የሚሆን ምዕመን ርዕሰ ሊቃነ ጳጳሳት ፍራንሲስ የሚያደርጉትን ንግግር ለማድመጥ እንደሚሰበሰብ ነው እንግዲህ ዘገባዎች የሚያመላክቱት በእርግጥ አብዛኛው የኬንያውያን እምነት በአብዛኛው ፕሮቴስታንት ነው። ወደ አርባ ሰባት ነጥብ አራት በመቶ የሚሆኑት ፕሮቴስታንቶች ናቸው። ይህ ማለት አንጌሊካንም፣ ሜቶዲስት፣ ባፕቲስት፣ ሉትራን እና ፔንቴኮስታን ጨምሮ ሌሎችንም አካቸው በነዚ ውስጥ የሚሆን ነው። ሁለተኛው እምነት የሮማን ካቶሊክ ተከታዮች ናቸው። ወደ ሀያ አራት ነጥብ በመቶ ይደርሳሉ የሀገሪቱ የሮማን ካቶሊኮች። ይህ ማለት ወደ ስምንት ነጥብ አንድ ሚሊዮን ህዝብ የሚሆነው የሀገሪቱ አማኝ ካቶሊክ ነው። እና አብዛኛው ግን ካቶሊኩም ፕሮቴስታንትም ይቀበላቸዋል ተብሎ ነው የሚጠበቀው ነገ በናይሮቢ ዩኒቨርሲቲ እና በኡሁሩ ፓርክ በሚደረገው በርካታ ሰንዳቱ አምስት መቶች እና ከዛ በላይ የሆነ ህዝብ እንደሚገኝ ይጠበቃል። ከዚህ በፊት ፕሬዚዳንት ባራክ ኦባማ ኬንያን ይጎበኙ በነበረ ሰዓት የኬንያ መንግስት አብዛኛው ኬንያን ቤታቸው ሆነው እንዲያሳልፉ ነበረ ጥሪ ሲያስተላልፍ የነበረው። አሁን ለየት የሚያደርገው የኬንያ መንግስት ሁሉም ወጥቶ ፖፓንችን እንዲቀበላቸው ጥሪ እያደረገ ነው እና ዩኒቨርሲቲው አዳራሽን ወይም በዚው የሁሩ ፓርኩን ከዛ ውጭ በየ መንገድም ላይ ህዝቡ ወጥቶ እንዲቀበላቸው ጥሪ እያደረገ ነው። ህዝቡም በብዛት እንደሚወጣ ይገመታል። እንግዲህ ህዝቡ ተደስቶ ተደርጓል ማለት ነው። በፍራንሲስ መምጣት ምን ይላል እንደው በአጠቃላይ? ለፖፕ ፍራንሲስ በእርግጥ ወደ አፍሪካ መምጣት የመጀመሪያቸው ነው። ከዛ በፊት ግን በተለይ ፖፕ ጆን ሁለተኛው በፈረንጆቹ አቆጣጠር በአስራ ዘጠኝ ሰማንያ በአስራ ዘጠኝ ሰማንያ አምስት እና በአስራ ዘጠኝ ዘጠና አምስት ወደ ኬንያ መጥተው ነበረ እና አቀባበል፣ ትልቅ አቀባበል ነው የተደረገላቸው። አሁንም ተመሳሳይ፣ እንዲያውም ከዚያ የበለጠ ከባድ አቀባበል እንደሚያደርጉላቸው ነው እየጠበቁ ያሉት። ሕብረተሰቡ የሳቸውን መምጣት፣ ለሳቸው ቡራኬ ማግኘቱን እንደ ትልቅ እድል ነው የሚወስዱት እና በጉጉት ነው እየጠበቋቸው ያሉት። ማየት ይችላለሁ ሁኔታ እና ጀርኳቸው። ፋሲል ግርማ ከናይሮቢ ለሰጠህን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።